በኢትዮጵያ ሶማሌ ክልል የሚኖሩት አርብቶ አደሮቹ የዳህቦ ቤተሰብ ከነበራቸው ከብቶች አሁን የተረፉት ሶስት ፍየሎች ብቻ ናቸው። በፊት አስር ግመሎች ሁለት መቶ ፍየሎችና በጎች ነበሯቸው። የከብቶቹ ቁጥር ሲመናመን ቤተሰቡ እንደ ቀድሞ የአርብቶ አደር ህይወት መምራት አቁሟል። ወደ ቀድሞ አኗኗሩ መመለሱም ያጠራጥራል። ይህን ያስከተለው አካባቢውን ደጋግሞ የመታው ድርቅ ሲሆን ከጎርጎሮሳዊ 2014 አጋማሽ አንስቶ በአካባቢ አካባቢው በሶስት የዝናብ ወቅቶች ዝናብ አልጣለም። በአሁኑ ጊዜ የ37 ዓመቷ ዳህቦ ባለቤቷና ስምንት ልጆቿ ከድሬዳዋ በስተሰሜን ወደ 75 ኪሎሜትር ርቀት ላይ ባለ ድርቅ ላፈናቀላቸው በተዘጋጀ መጠለያ ውስጥ ነው የሚገኙት። ፈዴቶ ወደተባለው ተባለው ወደዚሁ መንደር ከመጡ ስምንት ወር ሆኗቸዋል። ከጭቃ የተሰራ አነስተኛ ጎጆ ውስጥ ነው የሚኖሩት። የ45 ዓመቱ ባለቤቷ ጊርቡ የሌላ ተፈናቃይ ቤተሰብ ጎጆ ስራ ሲያግዝ ቆይቶ እጁ በጭቃ እንደተለወሰ ወደ ቤቱ መጣ። በዲህ ወኩራ በጣም የሚያስጨንቀኝ ነገር እዚህ መታሰሬ ነው። ለዚህ የተዳረግኩት ከብቶቼን በማጣቴ ነው። ድርቁ በዚህ ብቻ አበቃም። እኛም ከዚህ የምንሄድ አይመስለኝም ይላል ጊርቡ። የኢትዮጵያ ሶማሌ ክልልን የመታው ድርቅ ከእስከ ዛሬዎቹ የከፋው መሆኑን ከዚህ በፊት በአካባቢው ያጋጠመውን ድርቅ ያዩ አዛውንቶች ይናገራሉ። እነሱ እንደሚሉት ድርቁ የክልሉ ነዋሪ ሕይወት የሆኑትን ከብቶች ፈጅቷል። በኢትዮጵያ ሶማሌ ክልል በስተሰሜን በሚገኘው በሲቲ ዞን ብቻ ከ600 ሺ በላይ ከብቶች እንዳለቁ ይገመታል። ፈዴቶ የሚገኙት የ65 አመቱ አዛውንት ኤልትሴ ሙስባህ ድርቁ አስከፊ ከመሆኑ የተነሳ ልዩ ስም ሰጥተነዋል ይላሉ። ይህን የመሰለ ድርቅ አጋጥሞኝ አያውቅም። በሌሎች ድርቆች ለእኛ በቂ የሆኑ ከብቶች ይተርፉ ነበር። በአሁኑ ግን ይህ አልሆነም። ድርቁን ሙሉያ ብለነዋል። ምድር ያለ ነገርን በሙሉ የሚያጠፋ ማለት ነው። በመላው ኢትዮጵያ 10 ሚሊዮን ሰዎች በድርቅ ተጎድተዋል። በአሁኑ ጊዜ መንግስት በሚያካሄደው የምግብ ዋስትና የሴፍቲኔት መርሃ ግብር 7.9 ሚሊዮን ሰዎች እየተረዱ ነው። የኢትዮጵያ መንግስት በዚህ ዓመት በጥቅምት ወር የእርዳታ ጥሪ ካቀረበ ወዲህ ዓለም አቀፍ አጋሮችና የእርዳታ ድርጅቶች የማስጠንቀቂያ ደውል በማሰማት ላይ ናቸው። ፈዴቶን በመሳሰሉ አካባቢዎች ሰብአዊ ቀውሱን ለመቋቋም እየተንቀሳቀሱ ነው። ሴቭ ዘ ችልድረን የተባለው ግብረሰናይ ድርጅት ኃላፊ ጆን ግራም በኢትዮጵያ ወደፊት ሁኔታዎች ይሻሻላሉ የሚል ተስፋ አላቸው። በእርግጥ ኢትዮጵያ ባለፉት አስር ዓመታት ጥገኝነትን ለመቀነስ ብዙ ለውጥ አስመዝግባለች። ይህ ደግሞ ሂደቱን አደናቅፎታል። ነገር ግን ይህ የአየር ጸባይ ለውጥ ባለፉት 50 ዓመታት ታይቶ የማይታወቅ ነው። እንዲህ አይነት ነገሮች ያጋጥማሉ። በጪው ድርቅ ያን ያህል የከፋ እንደማይሆን ህዝቡም፣ የጀመረውን ልማት ሊቀጥል እንደሚችል ተስፋ እናደርጋለን። ይሁንና አሁን ከሶማሌ ክልል ነዋሪዎች ብዙዎቹ የእርዳታ ጥገኛ ሆነዋል። ንጹህ የመጠጥ ውሃ ለማግኘት ብዙ የእግር መንገድ መሄድ ይኖርባቸዋል። በክልሉ ባለፈው ሳምንት ዝናብ መጣሉ በጎ ተስፋ ቢሰጥም ያስከተለው ጎርፍ ግን የሰው ህይወት አጥፍቷል። ይህን መሰሉ ዝናብ ድርቁ ያዳከማቸውን ከብቶች ለበሽታ ማጋለጡ ደግሞ በእንቅርት ላይ ጆሮ ደግፍ እንደሚባለው ሆነዋል።